ይህ የአሜሪካ ድምጽ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ ህዳር 30 2015 ዓ ም ዝግጅታችን ጀመረ።

በኦሮሚያ ክልል የሚፈጸሙ ጥቃቶችን የሚያወግዙ ሰልፎች ተካሄዱ። በአዲስ አበባ የሚገኙ አንዳንድ ትምህርት ቤቶች በተፈጠረ ሁከት የተለያዩ ጉዳቶች ደርሰዋል። እነዚህ በምሽቱ የምናነሳቸው ርዕሰ ጉዳዮች ናቸው። ሰላም፣ ጤና ይስጥልኝ እንደምናመሻቸው የተከበራቸው አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኞሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም

ፕሮግራሙ ዋና አዘጋጅ ሲሆን ግርማ አብረውን ያመሻሉ። ዝግጅቶቻችንን እንዲህ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን፣ እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ስትልኝ ክብራትና ክብራን እንደምን አመሻችሁ?

ዜናውን የማቀርብላችሁ እንግዲህ ወሌ ነኝ። የኬንያው ፕሬዝደንት ዊልያም ሩቶ ይፋዊ የሥራ ጉብኝት ለማድረግ ዛሬ አመሻሽ ላይ አስመራ ገብተዋል። ፕሬዝደንት ሩቶ አስመራ ዓለም አቀፍ አውሮፕላን ጣቢያ ሲደርሱ ፕሬዝደንት ኢሳያስ አፈወርቂ እና ሌሎች የመንግሥት ባለሥልጣናት ደማቅ አቀባበል አድርገውላቸዋል። ሁለቱ መሪዎች ከአየር ማረፊያ በቀጥታ ወደ ቤተ መንግሥት በማምራት በሁለትዮሽና ቀጠናዊ ጉዳዮች ላይ ተወያይተዋል ተብሏል።

የፕሬዚደንት ዊሊያም ጉብኝት በሁለቱ ሀገራት መካከል ያለውን ግንኙነት የሚያጠናክር እንደሆነ ተገልጿል። ዛሬ ምሽት ለፕሬዝደንት ዊሊያም በአስመራ ቤተ መንግሥት የባህላዊ ሙዚቃ እና የራት ግብዣ እንደተደረገላቸውም ታውቋል። ወደ ኡጋንዳ የተላከው የሙከራ የኢቦላ ክትባት ትናንት አሙ ሲደርስ አገሪቱ እንደ አዲስ ያገረሸውን ስርጭት ለመቆጣጠር ተስፋ አድርጋለች። የሱዳን ኢቦላ ለሚባለው የኢቦላ አይነት የሚሆነውን 1200 የሙከራ ክትባቶች

የኡጋንዳ ጤና ጥበቃ ሚኒስትር ጄን ሩትስ አሰንግ ተረክበዋል። ኡጋንዳ ኢቦላ በአገሪቱ መከሰቱን ያስታወቀችው ባለፈው መስከረም ሲሆን እስካሁን 56 ሰዎች ሲሞቱ 140 ሰዎች ደግሞ በተውሳኩ ተይዘዋል። ላለፉት ዘጠኝ ቀናት ግን አዲስ የተያዙ ሰዎች አለመኖራቸውን ሚኒስትሩ አስታውቀው ቁጥጥሩ እስከ ጥር ሁለት ይቀጥልና ከዛ ቀን በኋላም በዓለም ጤና ድርጅት አጋዥነት አገሪቱ ከበሽታው ነፃ ትሆናለች ብለው ተስፋ እንደሚያደርጉ ተናግረዋል።

በመጀመሪያው ዙር የገባው ክትባት በበሽታው ከተያዙ ጋር ንክኪ ለነበራቸው እንዲሁም በከፍተኛ ደረጃ ለበሽታው ተጋላጭ ለሆኑ ሰዎች እንደሚሰጥ የአሶሲኤትድ ፕሬስ ዘገባ አመልክቷል። በምስራቅ ኮንጎ ዲሞክራቲክ ሪፐብሊክ በመንግሥት ወታደሮችና በአማጺያን መካከል እየተካሄደ ያለው ውጊያ በመቶ ሺህ የሚቆጠሩትን በማፈናቀሉ የኮሌራ ወረርሽኝ በአሳሳቢ ሁኔታ በመስፋፋት ላይ መሆኑንና የጤና ቀውስ ሊከተል እንደሚችል ድንበር የለሽ የሐኪሞች ቡድኑ ሜዲሳን ሳን ፍሮንቲር

አስጠንቅቋል። የሐኪሞች ቡድኑ ባለፉት አስር ቀናት ውስጥ በጎማ ከተማ አቅራቢያ ወደሚገኝ ጤና ጣቢያ 7256 በኮሌራ የተያዙ ሰዎች መምጣታቸውን አስታውቋል። ከነዚህ ውስጥ ሶስት እጅ የሚሆኑት ከአምስት ዓመት በታች ዕድሜ ያላቸው ሕፃናት መሆናቸውን የረዴት ድርጅቱ አስታውቋል። ኤም 23 የተባለው አማጺ ቡድን ጥቃት ሲሰነዝር የሸሹ ከ177 ሺህ በላይ የሚሆኑ ሰዎች

ኒራጎንጎ በተባለ ስፍራ በመጥፎ ሁኔታ ውስጥ ይገኛሉ ሲል የሀኪሞች ቡድኑ በመግለጫው ጠቁሟል። ይህ በእንዲህ እንዳለ የኮሌራ ወረርሽኝ በሄይቲ እየተዛመተ ሲሆን የበሽታውን ስርጭት ለመግታት ከተጠየቀው 145 ሚሊዮን ዶላር ውስጥ የተገኘው 16 በመቶ ብቻ ነው ሲል የተባበሩት መንግስታት ድርጅት አስታወቀ። ኮሌራ በሄይቲ እየጨመረ መምጣቱ ብቻ ሳይሆን ወደ አካባቢው አገሮችም እየተዛመተ ነው ሲሉ በአገሪቱ የተመድ የሰብአዊ ጉዳዮች አስተባባሪ

ኦልሪካ ሪቻርድሰን ኒውዮርክ ላይ ዛሬ ተናግረዋል። ተመድ ትናንት እንዳስታወቀው በወረርሽኙ 283 ሰዎች ሲሞቱ 12,000 የሚሆኑት ደግሞ ወደ ሆስፒታል ገብተዋል። 14,000 በበሽታው የሚጠረጠሩ ሰዎችም ይገኛሉ ብሏል። ወረርሽኙ ከተከሰተ አንስቶ 155000 ሰዎች መፈናቀላቸውን ተመድ አስታውቋል። ወሮ በሎች የመዲናዋን ፖርቶ ፕሪንስ 60 በመቶ መቆጣጠራቸው ችግሩን እንዳባባሰው ተጠቁሟል።

ዝቅተኛ የማህበረሰብ እድገትና የሀብት ኢፍታዊነት ውጤት ተደርጎ የሚታየው ኮሌራ አሁንም በዓለም ለህብረተሰብ ጤና ፈተና ሆኖ ቀጥሏል ሲል የዓለም ጤና ድርጅት ያስታውቃል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በሩሲያ እስር ውስጥ የነበረና በኋላም ዩክሬን ውስጥ ሲዋጋ ህይወቱ ያለፈው ተማሪ አስከሬን በመጪው እሁድ ወደ አገሩ ዛምቢያ እንደሚላክ የአገሪቱ የውጭ ጉዳይ ሚኒስቴር አስታውቋል።

የ23 ዓመቱን ተማሪ ለመካኒ ናታን አሟሟት በተመለከተ ሉሳካ ሞስኮን አስቸኳይ ማብራሪያ ጠይቃ ነበር። ለመካኒ ከሩሲያ ወገን ሆኖ ሲዋጋ ባለፈው መስከረም መሞቱ ታውቋል። በድኑ ዛሬ አርብ ሞስኮ እንደደረሰና ከነገ በስቲያ ዛምቢያ እንደሚደርስ የአገሪቱ የውጭ ጉዳይ ሚኒስትር ስታንሌይ ካኮቦ አስታውቀዋል።

የሩሲያ ቅጥር ወታደራዊ ኃይል የሆነው ዋግነር ግሩፕ ኃላፊ ባለፈው ወር ሲናገሩ መካኒ ከእስር ቤት መመልመሉን አምነው ወደ ውጊያ የገባው ግን በፍቃደኝነት ነው ብለዋል። ለወታደራዊ አገልግሎት ሲባል ሩሲያ ለእስረኞች ምዕረት እንደምታደርግ፣ እንዳለመታደል ሆኖ ግን መካኒ በጦር ሜዳ እንደተገደለ የውጭ ጉዳይ ሚኒስትሩ ጨምረው መናገራቸውን ኤኤፍፒ በዘገባው አመልክቷል። ለቤተሰቡ የሚሰጠውን ካሳ በተመለከተ ወደፊት ውይይት እንደሚደረግበት ሚኒስትሩ አክለው ተናግረዋል።

መካኒ በሞስኮ የኒኩሌር ኢንጂነሪንግ ትምህርቱን በመከታተል ላይ እንደነበርና ከሁለት ዓመት በፊት ግን አደንዛዥ እጽ በመያዝ ተከሶ የዘጠኝ ዓመት ከስድስት ወር ስራ ተፈርዶበት ነበር። በሩሲያ እየተካሄደ ያለው ጦርነት በሄይቲ ያለው ቀውስና በሜክሲኮ ያሉ ወረቦሎች በዓለም ጋዜጠኞች ላይ የሚፈጸመውን ግድያ 30 በመቶ እንዲጨምር አድርገዋል ሲል ዛሬ የወጣ ሪፖርት ይፋ አድርጓል።

ዓለም አቀፍ የጋዜጠኞች ፌዴሬሽን የተሰኘው ተቋም ባወጣው ሪፖርት መሰረት እየተጠናቀቀ ባለው በዚህ የፈረንጆች ዓመት 67 ጋዜጠኞችና የመገናኛ ብዙሃን ሰራተኞች በዓለም ዙሪያ ተገድለዋል። ይህም ባለፈው ዓመት ከነበረው 47 የጋዜጠኞች ሞት ጭማሪ ያሳየ ነው። መሰረቱን በብራስልስ ያደረገው የጋዜጠኞች ፌዴሬሽን እንዳለው በዓለም ዙሪያ በአሁኑ ወቅት 375 ጋዜጠኞች በሥራቸው ምክንያት ታስረው ይገኛሉ። ባለፈው ዓመት በእስር ላይ የነበሩት ጋዜጠኞች ቁጥር 365 ነበር።

የጋዜጠኞች ግድያ እየጨመረ ባለበት በዚህ ወቅት መንግስታት ጋዜጠኞችን በመከላከል ረገድ እርምጃ እንዲወስዱና ጋዜጠኝነትንም ነፃ እንዲያደርጉ ፌዴሬሽኑ ጥሪ አድርገዋል። በዚህ ዓመት አብዛኞቹ ጋዜጠኞቹ የሞቱት የዩክሬኑን ጦርነት በመዘገብ ላይ ሳሉ እንደሆነና ቁጥራቸውም 12 እንደሆነ ፌዴሬሽኑ አመልክቷል ሲል አሶሴትድ ፕሬስ ዘግቧል። የወንጀል ቡድኖች በሜክሲኮ መበራከትና በሄይቲ የሕግና ስርዓት መፍረስ የጋዜጠኞችን ሞት እንዲጨምር አድርጓል ብሏል ፌዴሬሽኑ።

ሜክሲኮ አሁንም ለጋዜጠኞች አደገኛ ቦታ ናት ተብሏል። መሠረቱን በብራስልስ ያደረገው ዓለም አቀፉ የጋዜጠኞች ፌዴሬሽን በ140 ሀገራት ያሉ 600 ሺህ የመገናኛ ብዙሀን ባለሙያዎችን ይወክላል። በመጨረሻም አድማጮች፣ ከጋዜጠኞች ጉዳይ ሳንወጣ የኒውዮርክ ታይምስ ጋዜጣ ሰራተኞች የደሞዝ ጭማሪና የተሻለ ጥቅማጥቅም በመጠየቅ ትናንት ሐሙስ ለ24 ሰዓት የቆየ የሥራ ማቆም አድማ አድርገዋል።

አድማው የተጠራው ለ20 ወራት ከአስተዳደሩ ጋር ሲካሄድ የነበረው ድርድር ውጤት ባለማምጣቱ ነው ተብሏል። ከ1100 በላይ የሚሆኑ ዘጋቢዎች፣ አርታዬዎች እና የካሜራ ባለሙያዎች እንዲሁም ሌሎች የጋዜጠኛ ሠራተኞች በአውራ ጎዳና ላይ ተቃውሞ ሲያሰሙ ውለዋል። ከ40 ዓመታት ወዲህ በጋዜጣ አታሚው ድርጅት ያልታየ ትልቁ የሠራተኛና አሰሪ ጭቅጭቅ ነውም ተብሏል።

አስተዳደሩ ቶሎ ስምምነት ላይ መድረስ የፈለገ አይመስልም። ባለፈው ሳምንት የተወሰኑ ነገሮች ተስማምተዋል። ዋናው ጉዳይ የሆነውን ደሞዛችንን በተመለከተ ግን ምንም ሲያደርጉ አይታዩም ብላለች ኤላ የተባለች የጋዜጣው ሠራተኛ። ኤላ እንደምትለው ስምምነት ላይ የማይደረስ ከሆነ የሠራተኛ ማኅበሩ ግፊት ማድረጉን ይቀጥላል።

ይህ በእንዲህ እንዳለ በሰራተኛ ማህበሩ ያልታቀፉ ጋዜጠኞችና ሌሎች ሰራተኞች እንዲሁም ዓለም አቀፍ ዘጋቢዎች ዘጠኝ ሚሊዮን ደንበኞች ላሉት ጋዜጣ በአድማው ቀን ሲሰሩ ውለዋል። ዋና አዘጋጁ ጆ ካን ለዜና ክፍሉ በጻፉት ኢሜይል የሐሙስ እትማቸው ዳጎስ ያለ ቢሆንም ሥራውን ለመጨረስ ግን ከወትሮው ከበድ ይላል ብለዋል። የኒውዮርክ ታይምስን እትመት ያቋረጠ የሥራ ማቆም አድማ ከዚህ በፊት የተደረገው በእንደ አውሮፓውያን አቆጣጠር 1987 ዓ ም ሲሆን

ለ88 ቀናት ቆይቶ ነበር። አድማጮች፣ በዚሁ የምሽቱን ዜና እናጠቃልላለን። ከቀሪ ፕሮግራሞቻችን ጋር አብራችሁ ቆዩ። መልካም ምሽት።

እንግዱን ለዓለም ዜናዎች እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ዳር 302015 ዓ ም ዝግጅታችን ነው። ከአሜሪካ ድምፅ እየተከታተላችሁት ያላችሁት ዝግጅቶቻችን ለማስታወስ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ ገጻችን ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ። አሁን ወደ

ቀዳሚው የአብይር ዘገባ እንለፍ። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙና አንገር ጉቴ ወረዳዎች ውስጥ እየተፈጸሙ ነው በተባሉ ጥቃቶች ቁጥሩ የበዛ ሰው መገደሉንና በሺዎች የሚቆጠሩ መፈናቀላቸው በተዘገበበት በዚህ ሳምንት በተለያዩ የኦሮሚያ ክልል ከተሞች ሰልፎች ተካሂደዋል። በኦሮሚያ ክልል የሁለተኛ ደረጃ ኮሌጅና ዩኒቨርሲቲ ተማሪዎች ባካሄዱት የተቃውሞ ሰልፍ

በወሎ ጋዘኖች ውስጥ ታጥቀዋል ባሏቸው ቡድኖች በኦሮሞ ሕዝብ ላይ ይፈጽማሉ ያሏቸውን ግድያዎችና ማፈናቀሎች እንዲቆሙ ጠይቀዋል። በተመሳሳይ በደብረ ማርቆስ ከተማ በኦሮሚያ ክልል የተለያዩ አካባቢዎች በአማራ ብሔር ተወላጆች ላይ ይደርሳል ያሉትን ግድያና እገታ መንግስት እንዲያስቆም ለመጠየቅ ሰልፍ መጠራቱንና የንግድ ሱቆችን የመዝጋት አድማ ትላንትናና ዛሬ መካሄዱን ነዋሪዎች ገልጸዋል።

በዲላ ከተማም እንዲሁ የአማራና የኦሮሞ ተወላጆች ተማሪዎች የተለያዩ ሀሳብ ይዘው ለየብቻቸው የተቃውሞ ሰልፍ ማካሄዳቸውን ነዋሪዎች ተናግረዋል። በሌላ በኩል የኢትዮጵያ ሰብአዊ መብት ኮሚሽን ኦሮሚያ ውስጥ ለሚፈጠሩ ጥቃቶች መንግስት አፋጣኝ መፍትሄ እንዲሰጥ አሳስቧል። ዘገባውን ያጠናከሩት ናኮር መልካ ከአምቦ፣ አስቴር ምስጋናው ከባህር ዳርና ዮናታን ዘብዴዎስ ከሐዋሳ ናቸው። ቆንጂት ታዬ እንደሚከተለው ታቀርበዋለች።

በኦሮሚያ ክልል ነቀምቴ ከተማ ነዋሪ መሆናቸውን በስልክ የገለጹልን አንድ ነዋሪ

በክልሉ ምስራቅ ወለጋና ሆሮ ጉድሩ ወለጋ ዞኖች ውስጥ በሰላማዊ ዜጎች ላይ ይፈጸማሉ ያሏቸውን ግድያዎች በመቃወም ተማሪዎች ሰልፍ መውጣታቸውን ተናግረዋል። የነቀምቴ ደርጌ ሁለተኛ ደረጃ ትምህርት ቤት ተማሪዎች ትናንት ጠዋት የተቃውሞ ድምፅ ማሰማታቸውን የጠቆሙት እኚህ ነዋሪ ሰልፉ በሌሎችም ሁለተኛ ደረጃና ኮሌጆች ቅጥር ግቢ ውስጥ ሰሞኑን መካሄዱን ገልጸዋል።

ስሙ እንዳይጠቀስ የጠየቀ አንድ ተማሪ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ዋናው ግቢ ውስጥም ሰልፍ መካሄዱን ገልጿል። እኔ የምማርበት ዩኒቨርሲቲ መደወላቡ ነው። ሰልፍ የተካሄደው ደግሞ ትላንት ነው። ትላንት ተማሪዎች ቁርሳቸውን ባለመመገብ ነው ተቃውሟቸውን መግለጽ የጀመሩት። በሰልፉ ላይ የነበሩ ተማሪዎች ቁጥር በትክክል ባላውቅም ብዙ ተማሪዎች ነበሩ። ያሰሙትም ድምፅ

ህዝባችን እየሞተ አባትና እናቶቻችን እየተገደሉ መማር አንችልም። የወለጋ ህዝብ ወገኔ ነው። ስለዚህ የንጹሐን ዜጎች ግድያ ይቁም፣ ግድያ ከኦሮሞ ህዝብ ላይ ይቁም፣ ያለ ምክንያት መገደልና መፈናቀል ይቁም ብለን ነው የጠየቅ ነው። ሆኖም የግቢው ጸጥታ አስከባሪዎች ይሄ አይመለከታቸውም በማለት ነው ሰልፉን በኃይል የበተኑት።

የኦሮሞ ብሔር ተወላጆች በክልሉ ይፈጸማል ላሉት ግድያና መፈናቀል ጽንፈኛና ፋኖ የሚሏቸውን ታጣቂዎች እየወነጀሉ ነው። የአማራ ብሔር ተወላጅ የሆኑ አስተያየት ሰጪዎች ለጥቃቶቹ የኦሮሚያ ልዩ ኃይልንና ኦነግ ሸኔ ያሉትን ታጣቂ ቡድን ተጠያቂ ያደርጋሉ። የኦሮሞ ነጻነት ሰራዊት ቃል አቀባይ ሰላማዊ ሰዎችን እንደማይገድሉ ገልጸው ግድያውን ያስተባብላሉ።

ሰኞ ዕለት የአሜሪካ ድምፅ ያነጋገራቸው የኪረሙ ወረዳ ነዋሪዎችና የአማራ ተወላጆች በበኩላቸው በኦሮሚያ ክልል በአማራ ተወላጆች ላይ ይደርሳል ያሉትን ግድያ ለመከላከል ራሳቸውን ሲያደራጁ ጽንፈኛና ፋኖ እንደሚሏቸው ገልጸዋል።

በሌላ በኩል በደብረ ማርቆስ ከተማ በኦሮሚያ ክልል የተለያዩ አካባቢዎች በአማራ ብሔር ተወላጆች ላይ ይደርሳል ያሉትን ግድያና እገታ መንግስት እንዲያስቆም የሚጠይቅና ዝርዝሩን በተሟላ ሁኔታ በሰኞ ምሽት ዘገባችን በምንመለስበት ሰልፍ ላይ የከተማዋ ነዋሪዎች በአማራ ተወላጆች ላይ ይደርሳል ያሉትን ግድያ መንግስት እንዲያስቆም መጠየቃቸውን በሰልፉ ላይ ነበርኩ ያሉ በስልክ ገልጸውልናል።

ያው በተደጋጋሚ በተለይ ወለጋ ላይ ባለፉት አራት ዓመታት የአማራ ብሔር ተወላጆች በጅምላ ነው የሚገደሉት። ሰው ሰልፉ በዋና በዋናነት በአማራ ሕዝብ ላይ የሚደርሰው ሁለንተናዊ ጫናና ዘር ማጥፋት እንዲቆም የሚጠይቅ ነበር። ከግድያ በተጨማሪ መፈናቀል፣ ተፈናቅለውም በአግባቡ ሰብአዊ እርዳታ አያገኙም። ኢቭን ድረሱልን ጥሪ አቅርበውም የሚደርስላቸው አካል የለም። ሰው ጨዋታችን ይሄ እንዲሰማ እና

አማራ ዙሪያ የሚደርሰሉን ጤናዊ ጉዳትና ጭፍጨፋ እንዲቆም ተካሂደዋል። በተመሳሳይ በዲላ ዩኒቨርሲቲ የሚገኙ የኦሮሞ እና የአማራ ብሔር ተወላጅ ተማሪዎች በወለጋ እና በሌሎች የሀገሪቱ አካባቢዎች በሰላማዊ ሰዎች ላይ ይፈጸማሉ ያሏቸውን ግድያዎች የሚቃወሙ የተናጠል ሰልፎችን ማካሄዳቸው ተገልጿል።

በሰልፉ አካባቢ እንደነበረ የገለጸልን አንድ ተማሪ አንዱ የአንዱን ግድያ የሚያወግዝ ሰልፍ ጠዋትና ከሰዓት መካሄዳቸውን ገልጿል። በዚህ ዙሪያ ከኦሮሚያ ክልል ኮሚኒኬሽንስ ቢሮ ኃላፊ ኃይሉ አዱኛ እንዲሁም ከፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ዘንድ ምላሽ ለማግኘት ያደረግነው ጥረት ላሁኑ አልተሳካም። የኢትዮጵያ የሰብአዊ መብት ኮሚሽን ኦሮሚያ ውስጥ ለሚፈጸሙ ጥቃቶች መንግስት አፋጣኝ መፍትሄ እንዲሰጥ አሳስቧል።

ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው የተከታተላችሁት። ያላችሁት የአብይ ዘገባውን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል።

ከሁመራ ማከፋፈያ ኃይል የሚያገኙና በጦርነቱ ምክንያት ከሁለት ዓመታት በላይ ያለመብራት አገልግሎት የቆዩ አካባቢዎችን ተጠቃሚ ለማድረግ የመስመር ጥገና ስራ መጠናቀቁን በኢትዮጵያ የኤሌክትሪክ አገልግሎት የጎንደር ዲስትሪክት አስታወቀ።

የጥገና ስራው የደቡብ አፍሪካው የሰላም ስምምነት በተካሄደ ማግስት ጀምሮ ቢጠናቀቅም ተሽከርካሪዎችን ለማንቀሳቀስ የነዳጅ እጥረትና የመረጃ የመለዋወጥ የግንኙነት አውታር አለመኖር ኃይል ለማገናኘት የሚደረገውን ጥረት ላይ ተጽዕኖ መፍጠሩን የኢትዮጵያ ኤሌክትሪክ ኃይል ገልጿል። በተቋሙ የከፍተኛ የኤሌክትሪክ ማስተላለፊያ መስመሮች የጥገና ክፍል ቴክኒካዊ ድጋፍ

ስራ አስኪያጅ ተስፋዬ መንግስቱ ኃይል ለማቅረብ የሚያስችለው አብዛኛው ስራ መጠናቀቁን አመልክተው ህዝቡን በትዕግስት እንዲጠባበቅ ጥሪ አስተላልፈዋል። መስፍን አራጌ ተጨማሪ አለው።

በኢትዮጵያ መንግስትና በህወሓት መካከል የተደረሰውን የሰላም ስምምነት ተከትሎ ከሁመራ ማከፋፈያ ጣቢያ ኃይል ያገኙ የነበሩ ከተሞችንና በከተሞቹ ዙሪያ የሚገኙ አካባቢዎችን ተጠቃሚ ለማድረግ ጥገና መጠናቀቁንና ለአገልግሎት ዝግጁ መደረጋቸውን ጥገናውን ያካሄደው በኢትዮጵያ ኤሌክትሪክ አገልግሎት የጎንደር ዲስትሪክት ዳይሬክተር ሞገስ አበራ ለአሜሪካ ድምፅ ተናግረዋል። ከጦርነቱ በፊት በትግራይ ክልል ውስጥ ሆነው ጥያቄ ሲነሳባቸው በነበሩና አሁን ድረስ ያስተዳደር ሁኔታቸው አከራካሪ

ሆኖ በዘለቁ አካባቢዎች ነው የመስመር ጥገናው የተካሄደው። ሰሜኑ አካባቢ በነበሩ ጦር የተቋረጡትን መስመር ከሁመራ ሳብስቴሽን የሚያገኙ በጣም ብዙ ከተማዎች አሉ። እነሱም በሙሉ ጥገና አከናውነን ዋናው ኃይል ኢትዮጵያ ኤሌክትሪካ ኃይል በኩል የሚለቀቀው ዋናውን ፓወር እየጠበቅን ያለ ነው ለማገናኘ። ሁመራ፣ ዳንሻ፣ ባዕከር፣ አብደራፊ፣ አብረሃ ጂራ፣ ማይካብራ፣ አዲረመጥ እና አዲጎሹ። ከእነኝ ውስጥ በጣም ብዙ ትንንሽ ከተሞች አሉ። ዋና ዋናዎቹ እነ ናቸው።

አራት መቶ አርባ አምስት ኪሎ ሜትር የመስመርና የኤሌክትሪክ ኃይል ተቆጣጣሪ መሳሪያ ወይም ትራንስፎርመር ጥገና መካሄዱን አቶ ሞገስ ጨምረው ገልጸዋል። ለምሳሌ ከሁመራ ሳብስቴሽን አዲጎሽ የሚባል መስመር ዘጠና ኪሎ ሜትር ሙሉ ጥገና ተደረገ። ዳንሻ አልፎ ሶሮቃ መስመር ድረስ ኦልሞስት ወደ መቶ አስር መቶ አስራ አምስት ኪሎ ሜትር ሙሉ ጥገና ተደረገ። እንደገና አሁንም ከሁመራ እስከ ወፋር ግፍ ወይም አዲረመጡ የሚባለው ቦታ ድረስ ወደ መቶ ሀያ ኪሎ ሜትር ነው። እሱም ሙሉ ለሙሉ ጥገና

ያደረገ ከሁመራ ተነስቶ ማይካድራ፣ አብደራፊ፣ አብርሃጅራ የሚሄድም ከመቶ አስር ወይም መቶ ሀያ ኪሎ ሜትር አካባቢ ሙሉ መስመሩ ጥገና ተደረገ። የነኝህ ከተሞች በሙሉ የውስጥ ለውስጥ ስራቸው ተከናወነ። ትራንስፎርመሮቹ አብዛኛዎቹ ዘይታቸው ጎሎን ያገኘ ነው። እነሱን ሙሉ ለሙሉ የመቀየትና የመሙላት የማስተካከል ስራዎች ተንትን ተብለዋል። ኃይል ከተለቀቀ በኋላ ግን የምናገኛቸው የተወሰኑ የማይሰሩ ነገሮች ካሉ መብራት እየበራ የምናስተካክላቸው ነገሮች እንዳሉ ሆነው ዋና ዋና ሰርመ

የሚያመፍረቱ ስራዎች ግን በሙሉ ተጠግነው ለአገልግሎት ሬዲ ናቸው፣ ዝግጁ ናቸው። አሁን በአስቸጋሪ ሁኔታ ውስጥም ሆኖ የጥገና ስራው መጠናቀቁን ነው ያስረዱት ስራ አስኪያጁ። በአካባቢው በጣም በረሃማ ቦታ ነው። በማንኛውም ሰዓት አገልግሎት ጥገና ለማከናወን ትንሽ ያስቸግር ነበር። ነገር ግን ሰራተኞቹ በቆራጥነት ጋር ህብረተሰቡ ረዥም ጊዜ መብራት ያላገኝ አካባቢ ስለነበረ የነሱን እንትን ለማለት ህብረተሰቡም ድጋፍ አድርጎ በአካባቢ በጣም በጫካ የተሸፈነ ነበር የማያገኝበት ጊዜ ስለነበረ በጫካ የተሸፈኑ የአካባቢ

ነዋሪ ነው። ከሰራተኞቻችን ጋር በመረዳዳት እገዛ አድርጎ ዛፍ ምንጠራ ምናምን ያደረጉት በነበረው የጸጥታ ችግር ባለው በረሃማ የአየር ንብረት ላይ የኤሌክትሪክ አገልግሎቱ መቋረጥ ሲታከል ህይወት ፈታኝ እንደነበር ስማቸውን መግለጽ ያልፈለጉ የአብደራፊ ነዋሪ ገልጸዋል። በተለይ ደግሞ ትልቁ ችግር ተፈጥሮ የኖረው የውሃ ችግር ነው። የሀገር እንደምታየው ሙቀቱ ከአርባ እስከ አርባ ሁለት እና ከሰላሳ ስምንት ከዛ በላይ የሚሄድ ስለሆነ መብራት ባለመኖሩ ቬንትሬተር ባለመኖሩ ሁሉም ነገር በመቋረጡ

ሁለት አመት በእድሜ የገፋ ሰውም ህጻናትም፣ ነፍሰ ጡሩም በብዙ አደጋ ላይ እየቆዩበት ያለፉም ሊኖሩ ይችላሉ። አስተያየት ሰጪው መስመሩ ሲዘረጋ አካባቢው ከቅርብ ሳይሆን ከሩቅ ቦታ ኃይል እንዲያገኝ በመደረጉ በፍጥነት ተጠግኖ አገልግሎት እንዳናገኝ እንቅፋት ፈጥሮብናል ነው የሚሉት። መስመሩ የተዘረጋውን ከሁመራ አብደራፊ፣ ከአብደራፊ አብርሃ ጅራ ነው። ከሁመራ ከክልል አንድ ከሚባለው ከትግራይ ከተከዜ ነው የመብራት መስመር ይመጣልን ድሮ እና ለእኛ የሚቀርበን ጎንደር ነው ሁለት መቶ ኪሎ

ላይ ያለነው። በኢትዮጵያ ኤሌክትሪክ ኃይል የከፍተኛ ኤሌክትሪክ ማስተላለፊያ መስመሮች ጥገና ቴክኒካዊ ድጋፍ ክፍል ስራ አስኪያጅ ተስፋዬ መንግስቱ በኤሌክትሪክ መስመሩ ላይ የደረሰውን ጉዳት ከፍተኛ ሲሉ ነበር የገለጹት። እስካሁን ካደረግናቸው የጥገና ስራዎች ሁሉ በጣም ፈታኝ የነበረው ከሁመራ ሽራሮ፣ ሽሬ እና ከሽሬ ደግሞ እስከ ተከዜ ሰንዴን በረሃ ድረስ የሚደርሰው መስመር በጣም መልክአ ምድሩ እጅግ በጣም አስቸጋሪ፣ የጉዳት መጠኑ እጅግ በጣም ከፍተኛ፣ ከመስመር ዝርጋታ ያለፈ አልተፈጸመም

ያሉት የአብደራፊ አስተያየት ሰጪ በተግባር አገልግሎቱ ካልተጀመረ ተስፋቸውን መግለጽ እንደሚቸገሩ ይናገራሉ። ሄድ አሁንም ገመድ ትጎጥና ያለን እንጂ ስሬ ደርሶታል የሚባል ኢንፎርሜሽን አለ ከኛ የደረሰ ነገር የለም። እስካሁን እንደተዳፈረ ነው ያለው። ሙሽራ ጀርባ ሳልወጣ አላምንም ማለት በትዳር ብዙ ጊዜ ስለ ቆየች ስጋ ስላላገኘች ነው ምናምነው ወደ ስራ ላይ ሲውል ነው። አቶ ተስፋዬ በበኩላቸው የ230 ኪሎ ቮልት መስመር ጥገናው ተጠናቀው ሀይል ለመስጠት የሚያስችል ደረጃ ላይ እንደሆኑ አመልክተው ተሽከርካሪ

ተሽከርካሪዎችን ለማንቀሳቀስ በአካባቢው የነዳጅ አቅርቦት አለመኖር አፈጻጸሙን እንዲዘገይ ካደረጉት ምክንያቶች ውስጥ አንዱ ነው ብለዋል። ተሽከርካሪዎቻችን የነዳጅ አቅርቦት በአካባቢው ላይ ባለመኖሩ ካሰብነው በላይ እንዲያውም እንዲዘገይብን ያደረገው ነዳጅ ማግኘት በጣም ተቸግረን ነበር። ነዳጅ አቅርቦት በፈለግነው ሰዓት እንዳንንቀሳቀስ አድርጎን ነው ያለ ነው። የወልቃይት ሰቲት ሁመራ ዞን አስተዳደር ለራሳቸው ከሚጠቀሙበት ሁሉ ቅድሚያ በመስጠት የተገኘውን ነዳጅ እንድንጠቀም ቅድሚያ እንድናገኝ

ለማድረግ ከፍተኛ ድጋፍ ያደርጉልን ቆይተዋል። ከዚህ በተጨማሪ የመረጃ ልውጥ ለማድረግ የግንኙነት አውታር አለመኖርም በአፈጻጸማቸው ላይ ተጽዕኖ እንዳደረገ ጠቁመዋል። ተከዜ ኃይል ማመንጫ ያሉትን እኛን ባለሙያዎች ለማግኘት መቀሌ በኤንጂዎች አማካኝነት ኮሚኒኬት አድርገን ከመቀሌ ደግሞ ተከዜ ተደውሎ ከዛ ተከዜዎች ኮንፊርም አድርገው ወደ መቀሌ መልስ መልሰው እንደገና ወደ እኛ የሚመጣው እና የኮሚኒኬሽን መሀል ላይ አለመኖር እጅግ ፈታኝ ያደረገብን ጉዳይ እሱ ነው። ለቀን ሰራተኞች እና

ለሁለት ሥራ ማስኬጃ የሚያስፈልገው ገንዘብ ጥገናውን ከሚያስፈጽመው ተቋማቸው በፍጥነት አለመድረሱም ለአፈጻጸሙ ፈጣን አለመሆን ራሱን የቻለ ተጽዕኖ እንዳለው አክለው ተናግረዋል። ያም ሆኖ አብዛኛው ሥራ ስለተጠናቀቀ ሕብረተሰቡ የተለመደ ያሉትን ትብብር እንዲያደርግ ጥሪ አስተላልፈዋል። ከተከዜ እስከ ሽሬ፣ ከሽሬ እስከ ሁመራ የሚሄደው የ230 ኪሎ ቮልት የጥገና ስራ በአሁኑ ሰዓት ተጠናቆ መስመሮችን የመሞከርና ያልተጠናቀቁ ሌሎች ስራዎች ካሉ ቼክ የማድረግ ስራ ነው እያከናወንን ያለ ነው። ሕብረተሰቡ

ሲያደረጉ ካሁን ሲያደርገው እንደነበረው በትዕግስት እንዲጠባበቀን ና ይሄንን የሙከራ ስራዎችን ጨራርሰን በሚቀጥሉት አጭር ቀናት ውስጥ በዚህም ቀን ማለት ያልሆነ ተስፋ እየሰጠን፣ ህብረተሰቡም እንዳይጓጓ እኛ ባለሙያዎቻችንን ቀን ከሌት ሳይሉ በሚችሉት አቅም ሁሉ ኢቨን የኮማንድ ፖስት ሰአት ላፊ ሁሉ እየሰራን ከፍተኛ ርብርብ እያደረግን ና የጸጥታ ሀይሉም ሞራልም ድጋፍም ስለሚሰጥ ህብረተሰቡም ደግሞ ደስ የሚለው ነገር ጥሩ አቀባበል አድርጎልን እየሰራን ስለሆነ በአጭር ቀናት ውስጥ ሀይል የሚያገኙበት እነዚህ ተከዜ ሽሬ ከሽሬ

መራ ያሉትን የሁለት መቶ ሰላሳ ኪሎ ቮልት መስመር ጠግነን ሀይል ለማድረስ ከፍተኛ ርብርብ እያደረግን እንገኛለን። በአካባቢዎቹ ከጥቅምት ሀያ አራት ሁለት ሺ አስራ ሶስት አመተ ምረት ጀምሮ የኤሌክትሪክ አገልግሎት እንደተቋረጠ ከስፍራ የደረሰን መረጃ ያመለክታል። ከሰሜን ወሎ ወልዲያ ዲስትሪክት ሀይል ያገኙ የነበሩት ዋጃ፣ ጥሙጋ፣ አላማጣ፣ ኮረም፣ ሰቆጣን ጨምሮ ከአስራ አንድ የሚበልጡ ከተሞችና አካባቢዎች ከ ሀምሳ ቀናት በፊት የመብራት አገልግሎት ማግኘታቸውን መዘገባችን ይታወቃል።

ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ።

በተከታይ ዘገባ ደግሞ ወደ አፋር ክልል ነው የምናልፈው። የብሪታንያ የውጭ ጉዳይ ሚኒስትር ጄምስ ክሌቨርሊና በኢትዮጵያ የዩኒሴፍ ተወካይ ጃን ፍራንኮ ሮቲሊያኖ በድርቅ ምክንያት በህጻናትና በቤተሰቦች ላይ የደረሰውን ጉዳትና የተባበሩት መንግስታት የህፃናት ምርጃ ድርጅት ዩኒሴፍ እየሰጥ ያለው ምላሽ ለመመልከት በአፋር ክልል ጉብኝት አድርገዋል። ቆንጂታየ ዝርዝር ዜናውን ታቀርበዋለች።

የብሪታንያው የውጭ ጉዳይ ሚኒስትር ጄምስ ክለቨርሊ በሀገራቸው የውጭ ጉዳይ ሚኒስቴርና በእርዳታ ተቋሙ በዩኬ ኤድ የገንዘብ ድጋፍ ቀርበው የትግራይ ክልልን ጨምሮ በኢትዮጵያ ዙሪያ አስቸኳይ የምግብ እርዳታ ለማጓጓዝ በዓለም የምግብ ፕሮግራም ግቢ እየተጠባበቁ ያሉ የጭነት መኪናዎችን ጎብኝተዋል። ለአፋር ክልል ማህበረሰቦች የምግብ እርዳታ ለማድረስ የተሰናዱም አሉ።

የብሪታንያው የውጭ ጉዳይ ሚኒስትር ክሌቨርሊ እና የዩኒሴፍ ኢትዮጵያ ተወካይ ጃን ፍራንኮ ሮቲሊያኖ በተጨማሪም በአፋር ክልል ዱብቲ ወረዳ በዩኒሴፍ የሚደገፉ ተንቀሳቃሽ የጤናና የተመጣጠነ ምግብ አገልግሎት ቡድኖችን ጎብኝተዋል። የውጭ ጉዳይ ሚኒስትሩ ክሌቨርሊ በሰጡት ቃል እንዲህ ብለዋል።

በእኛ በኩል ልናደርግ የምንችለው ከሁሉም ትልቁ ነገር በአሁኑ ወቅት ያለውን የሰላም ሂደት መደገፍ ነው። ቀረውን ማናቸውንም ነገር ለመገንባት የሚያስችለን መሰረት ሰላም ነውና፣ ያ እንዳለ ሆኖ ዩኒሴፍና ሌሎችም አጋሮቻችን የሚያከናውኗቸውን ስራዎች ደግሞ ማገዛችንን መቀጠል አለብን።

ብሪታንያ እንደ ኤሮፓ አቆጣጠር ካለፈው ዓመት ሚያዝያ ወር ወዲህ በ90 ሚሊዮን ፓውንድ የሚገመት ድጋፍ ሰጥታለች። በዚያም ድጋፍ በተመጣጠነ ምግብ እጥረት የተጎዱ 330 ሺህ ሕጻናትን ጨምሮ በሚሊዮኖች የሚቆጠሩ ኢትዮጵያውያንን ለመርዳት ችለናል። ብሪታንያ ለኢትዮጵያ የምትሰጠው ድጋፍ ምን አይነት አስተዋጽኦ እንዳደረገ የውጭ ጉዳይ ሚኒስትሩ በዝርዝር ሲያብራሩ

ብሪታንያ አጋሮቻችንን በቦታው ሆነው ለሚያከናውኗቸው ስራዎች የምታደርገው ድጋፍ የሚጨበጥ ልዩነት እያመጣ ነው። በተመጣጠነ ምግብ እጥረት የተጎዱ በዚያ ላይ ደግሞ ወባ ይዟቸው ስለታመሙ ህጻናት ሰምቻለሁ።

ለወባ ሕክምና እየተደረገላቸው በፍጥነት እያገገሙ ነው። ክብደታቸውም እየጨመረ እያደጉም ነው። ስለዚህ የብሪታንያ ግብር ከፋዮች የሚሰጡት ገንዘብና ዩኒሴፍም የሚሰራው ስራ ለውጥ እያመጣ ነው። ስለዚህ እኛም የያዝነውን ድጋፍ መቀጠል አለብን። በደቡባዊና በሰሜን ምስራቃዊ የኢትዮጵያ አካባቢዎች በቀጠለው በአርባ ዓመታት ውስጥ ባልታየ ደረጃ አስከፊ የሆነ ድርቅ

በህጻናትና ቤተሰቦች ላይ ከባድ አደጋ ደቅኗል። በድርቁ ምክንያት የተጎዱት ሰዎች ቁጥር ከ24.1 ሚሊዮን በላይ እንደሚሆን የተገመተ ሲሆን ከእነዚህ ውስጥ 12.6 ሚሊዮኑ ህጻናት እንደሆኑ ተመልክተዋል። በድርቁ በጎርፉና በግጭቶች የተነሳም ሰብአዊ ችግሩ እየከፋ ሲሆን፣ በአሁኑ ወቅት በአፋር ክልል 1.7 ሚሊዮን ሰዎች ሰብአዊ እርዳታ የሚያስፈልጋቸው እንደሆኑ ነው የተመለከተው።

ከጥር እስከ ጥቅምት በነበሩት ወራት

በተመጣጠነ ምግብ እጥረት ምክንያት ለህመም የተጋለጡ 28 ሺህ ህጻናት ሕክምና የሚያገኙበት ማዕከል መግባት እንደነበረባቸው ዘገባው አመልክቷል። በጥቅምት ወር ብቻም እጅግ አጣዳፊ በሆነ ሁኔታ ታመው የተመጣጠነ ምግብ ሕክምና ወደሚያገኙበት ስፍራ መግባት የነበረባቸው ህጻናት ቁጥር 4500 እንደነበረ ዘገባው አክሏል። የዩኒሴፉ የኢትዮጵያ ተወካይ ጃን ፍራንኮ ራቲግሊያኖ ነው።

ድርጅታቸው ስለሚያደርገው የእርዳታ እንቅስቃሴ ሲያስረዱ ከብሪታንያ የውጭ እርዳታ ተቋም ኤፍሲዲኦ ጋር ያለን መሰረታዊ በሆነ አጋርነት ስንሰራ ቆይተናል።

ለበርካታ ዓመታት በአጣዳፊ እርዳታም በልማት እርዳታም ረገድ በትብብር ስንሰራ ቆይተናል። ዩኒሴፍም በኢትዮጵያ በሁለቱም በአጣዳፊ እርዳታ፣ በልማት ዘርፎች ስፋት ያለው አስተዋጽኦ ሲያበረክት ቆይቷል። በተመጣጠነ ምግብ፣ በትምህርት መስክ እንዲሁም አሁን የምንገኝበትን የአፋር ክልልን በመሳሰሉ በግጭትና በድርቅ በተጎዱ አካባቢዎች መጠነ ሰፊ እርዳታ እናደርጋለን። ለቀጣዩ የአውሮፓ 2023 ዓመተ ምህረት ለሰብአዊ እርዳታ ስራ የሚያስፈልገውን ድጋፍ በተመለከተ

በዚህ ሳምንት ተማጽኖውን አቅርቧል።

ኢትዮጵያን በሚመለከት በትግራይ በአፋርና፣ በአማራ ክልል በግጭቱ ሳቢያ እንዲሁም በአፋር በኦሮሚያ፣ በሶማሌና በደቡብ ክልል ባለው የከበደ ድርቅ የተነሳ 31.4 ሚሊዮን ሰዎች አስቸኳይ ሰብአዊ ድጋፍ እንደሚያስፈልጋቸው ነው የተነበየው። 16.5 ሚሊዮኑ ህጻናት፣ 7.8 ሚሊዮኑ ደግሞ ሴቶች መሆናቸውን ገልጿል። ሀገር ውስጥ ተፈናቃዮች ቁጥር 4.5 ሚሊዮን እንደሚደርስ አክለዋል።

ዩኒሴፍ ከአፋር ክልል የጤና ቢሮ ጋር በመተባበር ለመድረስ አስቸጋሪ በሆኑና ቋሚ የጤና ጣቢያዎች በሌሏቸው የክልሉ አካባቢዎች ለሚኖሩ ቤተሰቦች መሰረታዊ ነፍስ አድን የጤናና የተመጣጠነ ምግብ አገልግሎት የሚሰጡ 36 ቡድኖችን አሰማርቷል። ተንቀሳቃሽ የጤና ቡድኖቹ ድርቅ፣ ጎርፍ፣ ግጭት እንዲሁም ወረርሽኞች በመሳሰሉ አጣዳፊ ችግሮች

የሰው ሕይወት እንዳይጠፋ ለመከላከል ጥረት እያደረጉ መሆኑ ተመልክቷል። በሌላ በኩል የዓለም የምግብ ፕሮግራም ከብሪታንያ ባገኘው የገንዘብ ድጋፍ በገዛቸው 54 የጭነት መኪናዎች በሀገሪቱ ዙሪያ ለአንድ ሚሊዮን ሰዎች የሚውል 23ሺህ ቶን የምግብ እና ልዩ የተመጣጠነ ምግብ አቅርቦት ለማድረስ መቻሉ ተጠቁመዋል።

ተከታይ ወደ ኮንጎ ስናልፍ በዲሞክራቲክ ሪፐብሊክ ኮንጎ ወታደሮችና በአማጽያን መካከል የሚደረገው ውጊያ ካለፈው መጋቢት ጀምሮ ወደ አራት መቶ ሺህ ሰዎች የሚገኙባቸው የጤና ማዕከሎች ከፍተኛ የአቅርቦት እጥረት ስለገጠማቸው ኒራንጎንጎ ግዛት ወደሚገኙ ዓለም አቀፍ የስደተኞች ጣቢያዎች እየተሰደዱ ነው። በኒራንጎንጎ የጤና ማዕከሉን የተመለከተችው ሩት ኦማር ኤስተር ያጠናከረችውን ዘገባ ደረጀ ደስታ ያቀርበዋል።

በሙኒጊ የሚገኘው የማየንደሎ የግል ጤና ማዕከል በዲሞክራቲክ ሪፐብሊክ ኮንጎ

ኒራጎንጎ ግዛት ለአገር ውስጥ ተፈናቃዮች መሸጋገሪያ ካምፕ ነው። አሁን ተጨናንቋል። የተባበሩት መንግስታት ካለፈው መጋቢት ጀምሮ በመንግስት ጦርና ኤም 23 አማጽያ መካከል በሚካሄድ ውጊያ በሰሜን ኪቩ ግዛት ወደ 300 ሺህ ሰዎች እንዲፈናቀሉ ሲደረግ 182000 የሚሆኑት በዓለም አቀፍ የስደተኞች ጣቢያ ውስጥ ገብተዋል። ሁሉም ያሉት ኒራጎንጎ ውስጥ ነው። በዚህ ካምፕ ውስጥ የሚመለከቷቸው በሽተኞች በሶስት እጥፍ ማደጋቸውን ዶክተር ጃኩዝ ሙሁንጉ ይናገራሉ።

መጋዘናችን ውስጥ ያለው ክምችታችን ይህ ነው። እዚህ ምንም የለም። ለራሳችን ምን እንደምናቀርብ አናውቅም። እንደምታዩት ባዶ ነው። መርፌዎች የሉንም። ነገ ህሙማን ቢመጡ ራሳችንን በምን እንደምናዘጋጅ አናውቅም።

ዊዚኒ ዜናቦ ኬቡንባ ከሚገኘው መንደሯ የተፈጠረውን ግጭት ሸሽታ ከባለቤቷና አራት ልጆቻቸው ጋር የወጣችው ከሶስት ወር በፊት ነው። ባለቤቷ በግጭቱ መካከል ጠፍቷል። አግኝታውም ሆነ የት እንዳለ ቀርቶ በህይወት ስለመኖሩ አታውቅም። ወደ ህክምና ማዕከሉ ስትደርስ የነበረውን ሁኔታ ትናገራለች። እዚህ በመጣው ጊዜ እንቀጠቀጥ ነበር። ደክሜም ነበር ይመስለኛል። ወባ ነው

ጉልበቴን ያመኝ ስለነበር መራመድ አልቻልኩም። ለጤና የምከፍለው ምንም የለኝም። ዶክተሩ ራሱ እንዴት እንደሚረዳን ያውቃል። የኮንጎ መንግስት በተፈናቃዮቹ ካምፖች ነጻ የጤና አገልግሎት እየሰጠ መሆኑን ቢገልጽም በሰሜን ኪቩ የሚገኙት የጤና ባለስልጣናት ያለው ፍላጎት ከፍተኛ መሆኑን ይገልጻሉ። ዶክተር ዣንቬር ኩቡያ በሰሜን ኪቩ የሚገኘው የጤና ማዕከል ኃላፊ ናቸው።

ከመንግስት እርዳታ እያገኘን ቢሆንም መስጠት የሚችሉት ትንሽ ነገር፣ ሁሉንም ነገር የሚሸፍን አይደለም። የተሻለው ነገር ግጭቱን አቁሞ እነዚህ ሰዎች ወደ ቤታቸው እንዲመለሱ መፍቀድ ነው።

በዚህ ወር በናይሮቢ የተካሄደው የሰላም ስምምነት በዲሞክራቲክ ሪፐብሊክ ኮንጎና አማጽያንን ትረዳለች ስትል ኪንሻሳ በምትከሳት ክሱንም ባስተባበለችው ሩዋንዳ መካከል ባለፈው ኅዳር አንጎላ ውስጥ የተደረሰበትን የተኩስ አቁም ስምምነት መሰረት ያደረገ ነው። በንግግሩ ያልተጋበዙት የኤም 23 አማጽያን ስምምነቱን የሚያከብሩ ሲሆን በውጊያው ከያዟቸው ግዛቶች ለቀው እንደሚወጡ በወዲያኛው ማክሰኞ በሰጡት መግለጫ አስታውቀዋል። በአንጎላ ሸምጋይነት የተደረሰበት የተኩስ አቁም ስምምነት የቆየ

የው ለአንድ ሳምንት ብቻ ሲሆን ሁለቱም ወገኖች አንዳቸው አንዳቸውን እየከሰሱ በመካከሉ ሰላማዊ ሰዎች መታገታቸው ተነግረዋል።

እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። የመጀመሪያውን አጋማሽ አጠናቀናል። ወደ ሁለተኛው አጋማሽ ልንሻገር ነው። ወደ ሁለተኛው አጋማሽ ቅንብሮቻችን ከማለፋችን በፊት ግን የኳታር የዓለም ዋንጫን ዙሪያ የተገናኙ ዘገባዎችን እናሰማችኋለን።

የ2022 የዓለም ዋንጫ በኳታር የአመቱ ታላቅ የስፖርት ክንውን እነሆ ደረሰ። አፍሪካ ምድር ላይ በሚ በኳታር እየተካሄደ ያለው ጨዋታ የሩብ ፍጻሜ ላይ ነው። ዛሬ በተካሄደው ጨዋታ ብራዚል ከጨዋታ ውጭ ሆኗል። በዚህ ጉዳይ መረጃዎች ሊሰጠን ሀብታሙ ስዩም እዚህ ስቱዲዮ ይገኛል። ሀብታሙ፣ የዛሬው ጨዋታ እንዴት ነበር?

ስመኝሽ ያልታሰብ ነበር የዛሬው ጨዋታ። ነገር ግን ከኳስ አንድ ውበት መካከል ያልተጠበቁ ውጤቶች ናቸው። እንግዲህ ዛሬ ለብራዚል ብሔራዊ ቡድን ደጋፊዎች ፈታኝ ቀን ነው ማለት ይቻላል። የሀገሪቱ ብሔራዊ ቡድን ከክሮኤሺያ አቻው ጋር ነበረ በዛሬው ዕለት የተጫወተው የሩብ ፍጻሜ ጨዋታ ነበረ። በክሮኤሺያ ቡድን አማካኝነት ግን ሽንፈት ደርሶበታል። አድማጮችም ተመልካቾችም ቀደም ባሉት ጊዜያት በቴሌቪዥን መስኮታቸው ያዩት ይመስለኛል። ላላዩት ጠቅልል አድርጎ ለመግለጽ ያክል ቡድኖቹ መደበኛ

የጨዋታ ጊዜ እስኪጠናቀቅ ምንም ጎል ማስቆጠር አልቻሉም ነበረ። በጭማሪ ሰዓት ላይ ግን ኔማር በመቶ አምስተኛው ደቂቃ በክሮሽያ መረብ ላይ ያሳረፋት ኳስ ለብራዚላውያን ደስታን ያጎናጸፈች ነበረች። ይሁንና በጠንካራ መከላከልና መልሶ ማጥቃት ላይ ያተከሩት ክሮሽያዎች በመቶ አስራ ሰባተኛው ደቂቃ ላይ በብሩኖ ፔትሮቪች አማካኝነት

ያልተጠበቀ ጎል በማስቆጠር የብራዚላዊያኑን ደስታ ውሃ ቸልሰውበታል ማለት ይቻላል። አሸናፊውን ለመለየት የኋላ የኋላ የፍጹም ቅጣት ምት ምዕራፍ ቀጥሏል። በዚህ ሰዓት ነበረ ከወትሮ በተለየ ሁኔታ ያለመረጋጋት ይነበብባቸው የነበሩት የብራዚል ተጫዋቾች የተፈተኑት። ሁለት የብራዚል ተጫዋቾች የተሰጣቸውን ፍጹም ቅጣት ምቶች ስተዋል። በአንጻሩ የክሮኤሺያ ቡድን አባላት የተሰጣቸውን አራት ፍጹም ቅጣት ምቶች ሙሉ በሙሉ ከጎል ጋር ማገናኘት በመቻላቸው

የአምስት ጊዜ የዓለም ዋንጫ ቻምፒዮኗን ብራዚልን አሸንፈው ወደ ቀጣይ ዙር ማለፍ ችለዋል። እንግዲህ ዛሬ የነበረው ጨዋታ ይህን ይመስል ነበረ። ስመኝ እንዳልከው እንግዲህ ዛሬው ጨዋታ የብዙ ደጋፊዎችን ስሜት የፈተነ ነበረ። በቀጣይ የሚኖሩት ጨዋታዎች ምንድን ናቸው? ወደ ፍጻሜው የሚደርሰው ማን ነው ተብሎ ይገመታል? እንግዲህ ከዚህ ጨዋታ በኋላ ወደ ሰባት ጨዋታዎች ይቀራሉ የዓለም ዋንጫ ሊጠናቀቅና የዚህን ዓለም ዋንጫ አሸናፊ ለማወቅ ከጥቂት ደቂቃዎች በኋላ የሁለት ጊዜ የዓለም ዋንጫ አሸናፊ

አርጀንቲናና ና ኔዘርላንድስ ይጫወታሉ። በዓለም ዋንጫ ታሪክ ውስጥ እንግዲህ ስማቸውን በደማቁ ለማጻፍ ቡድኖቹ የሚያደርጉት ፉክክር ይጠበቃል። በሉሴል ስታዲየም ነው ተገናኝተው ጨዋታው የሚያከናውኑት። በነገ ሁለት ደግሞ የአፍሪካን አህጉር የወክለችው ሞሮኮ፣ እንዲሁም ደግሞ የገናና ተጫዋቾች መፈጠሪያ የሆነችው ፖርቹጋል ክርስቲያኖ ሮናልዶን ጨምሮ ማለት ነው በአልቱማማ ስታዲየም ነገ ላይ ይገናኛሉ። የአውሮፓ የእግር ኳስ ሀያላኑ እንግሊዝና ፈረንሳይም በነገ ሁለት ነው የሚጫወቱት

አልባይት ስቴዲየም ይገናኛሉ። በነገራችን ላይ ፈረንሳይ ሁለት ጊዜ የዓለም ዋንጫን አንስታለች። እንግሊዝ አንድ ጊዜ ብቻ ነው ታሪክ የሰራችው። ከማጠናቀቃችን በፊት አንድ ክስተት አዲስ አለ ብለህ ነበር።

አዎ፣ እንግዲህ ኢትዮጵያና የዓለም ዋንጫ የተገናኙበት ነው። ዘጠኝ ሰባ አራት የሚባል የካታር ስታዲየም አለ። እሱ በዛሬው ዕለት መፍረስ ጀምረዋል። በሚፈርስበት ቀን ግን አንድ ኢትዮጵያዊ ታዳጊ ዳግማዊ ቴዎድሮስ የሚባል ዘጠኝ መቶ ሰባ አራት ጊዜ ኳስ በማንጠባጠብ የሚገኘውን ገቢ ደግሞ ኢትዮጵያ ውስጥ ላሉ በጎ አድራጎት ድርጅቶች ለመዋል ጥረት ጀምሮ ነበረ። ያንን በመከታተል ሮይተርስ ዛሬ ዘገባዎቹን አቀናጅቶ አስተላልፏል። እንግዲህ ጥሩ የሚባል ምላሽም እያገኘ ነው። ስለዚህ በቀጥታ ባን

በተዘዋዋሪ ደግሞ የዚህ ዓለም ዋንጫ አካል ሆነናል ማለት ነው። ኢትዮጵያኖቹ በጣም እናመሰግናለን። እንግዲህ ከዚህ ከዓለም ዋንጫ ጋር የተያያዙ መረጃዎችን ወደ ስቱዲዮ እየመጣ ስለምታደርሰን እናመሰግናለን። ወደ ሁለተኛው አጋማሽ የቀሪ ቅንብሮቻችን እናልፋለን።

በተከታዩ ዝግጅታችን የምንመለከተው ሴታዊት ንቅናቄ በየአመቱ የሚታሰበው የ16 ቀናት የጸረ ፆታዊ ጥቃት ዘመቻ ነው። አሁንም አልረፈደም በሚል መሪ ቃል በትግራይ አማራና አፋር እንዲሁም ደግሞ ግጭት ባለባቸው በምዕራብ ኦሮሚያ አካባቢዎች ፆታዊ ጥቃት የደረሰባቸው ሴቶችና ህጻናት አስፈላጊው ድጋፍ እንዲደረግላቸው እንዲሁም ደግሞ አጥቂዎች በተገቢው መንገድ ህግ ወደፊት ወደ ህግ እንዲቀርቡ የሚጠይቅ መልእክቶች ተላልፈዋል። ኤደን ገረመው የዚህን የተቋሙ

ሰሞኑን መስራችና ዋና ስራ አስፈጻሚ ዶክተር ስሂን ተፈራን አነጋግራ ተከታዩን አሰናድታለች። ያለፉት ሁለት ዓመታት ኢትዮጵያውያን ሴቶች በተለይም ደግሞ ጦርነትና ግጭት ባለባቸው አካባቢዎች የሚኖሩ ሴቶች ላስገድዶ መደፈር፣ ለድብደባ፣ ለሞትና ለስደት ተጋልጠዋል።

እነዚህ ጥቃቶች በሴቶች ላይ መፈጸማቸውን በጦርነቱ ተሳታፊ የሆኑ አካላት በሙሉ ቢቀበሉትም አጥቂዎችን ወደ ፍትህ ማቅረብ እንዲሁም ደግሞ ለሴቶች ተገቢ የሆነ የሕክምና የስነልቦናና የመልሶ ማቋቋም ቸል የተባሉ ይመስላሉ። የዘንድሮ የ16 ቀናት የጸረ ጾታዊ ጥቃት ዘመቻ ሴታዊት ንቅናቄ ሀሽታግ አሁንም አልረፈደም ስትል ጥሪ ያቀርባለች። የተቋሙ መስራችና ዋና ስራ አስፈጻሚ ዶክተር ሲህን ተፈራ ለዚህ አመት የመረጥ ነው አሁንም አልረፈደም

በሚል መሪ ቃል ጾታዊ ጥቃት በጦርነቶች ውስጥ ምን ያህል ሴቶች እንደተጎዱ ሰምተናል። በትግራይ ጦርነትም ቢሆን ወይም በምዕራብ የሀገራችን ክፍል፣ በኦሮሚያ፣ በነሻንጉል ብቻ ጦርነት ባለበት ሁሉ ሴቶች መጎዳታቸው ማይቀር ነው እና እሱ ለዚህ ችግር

መፍትሄ መፈለግ ማፈላለግ ሁሉም የጉዳት ሰለባዎች ማገገም እንዲችሉ ያንን አክሰስ መፍጠር እና ጉዳት እያደረሱ ያሉት ጦርነት አካላት በሁሉም በኩል ቢሆን ከነገር መቆጠብ እንዲችሉም ግን ደግሞ የራሳቸውን የሰራዊት አባላት ወደ ፍትህ ማምጣትም ሊሆን ይችላል ጥያቄው ብቻ። በዚህም ሆነ በዛ ጾታዊ ጥቃትን መርሳት የለብንም። በሀገራችን ሁኔታ ውስጥ ካሉት ጥቃቶች በጣም አሰቃቂው ወይም በጣም ከጉ

ጉዳት ብለን ከምናያቸው ነገሮች ያው እንግዲህ ያው መሞት፣ ህይወት ማጣት አለ። ግን ከዛ በኋላ ደግሞ በጣም አሰቃቂ እና በጣም እየጎዳ ያለው ህብረተሰባችንን በሙሉ ማህበረሰባችንን ልብ እየሰበረ ያለው የጾታዊ ጥቃት ነው፣ እና አሁንም ማረፈድ ነው ያል ነው። ይህንን ለማስቆም ጊዜው አሁን ነው የሚለውን ሀሳብ በመያዝ ነው ዶክተር ሲሂን ይህን ለመሰለው ጉዳት የጤና ድጋፍ፣ የፍትህ ካሳ፣ እንዲሁም ደግሞ ማህበረሰብ ተኮር የሆነ ድህረ አደጋ

ነውጥ የስነ ልቦና እርዳታ እንደሚያሸም ይጠቁማሉ። ይህ ታዲያ በትግራይ፣ በአማራ፣ በአፋር እንዲሁም ደግሞ በቤኒሻንጉል እና በኦሮሚያ ክልሎችም መደረግ እንዳለበት ይጠቁማሉ። የጥቃቱ ጊዜ ኢነቪተብል ነው ጦርነት ባለ ቁጥር መኖር አለበት የሚለውን አንቀበልም። ብዙ ጊዜ በአብዛኛው ጦርነት በአለም ላይ ያሉ አለ ግን

በዚህ ኤክስቴንስ እንደዚህ አይነት ጉዳት ብዙ ሀገር ላይ ሰምተን አናውቅም። እና ባይሆን ጥሩ ነበር። እንዳይሆን ደግሞ ማድረግ የሚችሉት ተዋጊ አካላት ናቸው። ማቱ ድንጋጌዎች እንደ ኢትዮጵያ መንግስትም ወይም እንደ ሌላ ታጣቂ ኃይል ሁሉ መቼ የጦርነት የድንጋጌ እና የሚከበሩ ነገሮች አሉ። አይደለም ንጹሀን ዜጎች መጎዳት የለባቸውም ነው ሴቶችን

ሞራል ለመጉዳት ያንን ማህበረሰብ ማንበርከኪያ አድርጎ ጾታዊ ጥቃትን ማስፈን አንዴ ሲደረግ እኮ ሊቆም ይችል ነበር። መጀመሪያ ሄዶ የደፈረው ወታደር ቢቀጣበት እና እንደ ብሽሽቅ ወይም እንደ መመላለስ አሁን የእኔ ማህበረሰብ ሴቶች እንደዚህ ተጎድተዋል ስንመጣ የእናንተን እንደማንጎዳለን በሚል ሴቶችን መጠቀሚያ

ደቃቃ ባያደረጉ ተዋጊዎች እዚህ ደረጃ አይደርስም ነበረ። ስለዚህ መቼ ነበር መቆም ያለበት የሚለው ይሄ ይመስለኛል። አሁንም ግን አረፈደም ደግሞ ማለት ያለብን ተስፋ መቁረጥ ስለማንችል ነው። በተለይ የትግራይ ጦርነቱ የእውነት

አሁን እየተባለ ባለው መልክ የእውነት እየቆመ ከሆነ ሰየው በጣም የሚያስደስት ነገር ነው ግን ሴቶቹ የተጎዱ ሴቶች ደግሞ ያለ ካሳ መፍትሄ ሳይፈለግ ተጠያቂነት ሳይኖር በዛ ተድበስብሶ ጉዳታቸው ተድበስብሶ ካለፈ ደግሞ ሌላ ጥቃት ነው የሚሆነው ወደ ሌላ ጦርነት የሚወስድ እንደዚያ አደባብሰን የምንተወው ነገር ነው እና አሁንም አረፍ አድረም ያልነው በሁለቱ ምክንያት ነው አንደኛው ጦርነቱ የጋብ እያለ ቢሆንም

ቢያስደስተንም ግን ተጠያቂነቱ ካሳ መፈለጉ ሴቶች እንዲያገግሙ ከተጎዱት ጉዳት ወንዶችም የተጠቁ አልሴቶችና የህጻናት ቁጥር በጣም ከፍ ቢልም በተለይ ሴት ህጻናት ይሄንን ክፍተት ለመሙላት ለማህበረሰባችንን ሴቶቻችንን ልብ ለመጠገን አሁንም አሁንም ጊዜ አለን በሚለው ነው አንደኛው እሱ ነው።

ሁለተኛው ግን ሌላ ጥቃቶች እና በጣም ከፍተኛ የሆነ ያው ጦርነት ተ- እንለው ይሆናል ግን ብዙ ብዙ ግጭቶች በየቦታው አሉ። በተለይ አሁን ነው ኦሮሚያ ውስጥ ያለው ያውም በጣም ያሳሳቢ ደረጃ ላይ ደርሷል። ጥቂት ማየትም ከቻል ነው አሁን ለምሳሌ በቅርብ ቤኒሻንጉል ሄጄ ከምዕራብ ወለጋ የተፈናቀሉ ዜጎች ሴቶችን እና ለማናገር እድል ነበረኝ እና እዛም በጣም ከፍተኛ የሆነ የእውነት በጆሮም ለመስማት የሚሰቅ አይነት ፆታዊ ጥቃት ነው የምንሰማው። የቆመውም ጦርነት ላይ ይሁን ጋብያ ላይ ያለው ይሁን ገና እየጨ

በመጀመሪያው ላይ ያለውንም ቢሆን ለጾታዊ ጥቃት መፍትሄ መፈለግ፣ እንዲቆም ማድረግ አሁንም ቢሆን ጊዜው አልረፈደም ነው።

ዶክተር ሲን ተቋማቸው አሁንም አረፈ ደም በተባለው መልእክት ጥቃት አድራሾች ለፍትህ እንዲቀርቡ ጥሪ ማድረጋቸውን ገልጸው ነገር ግን በአሁን ሰዓት ያለው ሂደት ሚስጥራዊ መሆኑ ነገሮች ቸል የተባሉ ያስመስላቸዋል ይላሉ። የግንዛቤ ማጠር አይመስለኝም፣ እውነቱ ለመናገር የሚደፍሩት ወታደሮች አንቀጣበትም ብለው ስለሚያስቡ ነው እና የኢትዮጵያ መንግስት የራሱን ወታደሮች በጦር ፍርድ ማቅረብ የከሰሳቸው አሉ። የፍርድ ሂደቱ ገና ነው፣ ህዝብን በሚያቅቡ ደረጃ የሚደረግ አይደለም። ያው ሚስጥር

ጦርነቱ የተጠበቀ ስለሚሆን ግን እንደምንሰማው ጥቂት ወታደሮች አሉ የተከሰሱ። ያው ይሄም ይበቃ አይደለም፣ ምክንያቱም ጥቂት ወታደሮች አይደሉም። ያን ሁሉ የትግራይ ሴቶች የደፈሩት ጥቂት ሆነው አይደለም። በግንቦት ወር ሁለት ሺ አስራ አራት ዓመተ ምህረት የኢትዮጵያ መንግስት ጠቅላይ አቃቤ ህግ ዶክተር ጌዲዮን ጢሞቴዎስ በሰጡት ጋዜጣዊ መግለጫ በትግራዊ ጦርነት ፆታዊ ጥቃት ፈጽመዋል ተብለው የተጠረጠሩ ሀያ አምስት የመንግስት ወታደሮች

ለህግ መቅረባቸውና ከእነሱ ውስጥ ደግሞ ሶስቱ እንደተበየነባቸው ተናግረዋል ይሁን እንጂ ዶክተር ሲሄን ተፈራ ከሁሉም ወገን በሰሜን ኢትዮጵያ ግጭት ጥቃት ያደረሱት አካላት ለህግ መቅረብ እንዳለባቸው በመግለጽ የተጠቀሰው አሃዝ ።

ዝቅተኛ ነው ይላሉ። እና ሲምቦሊክ የሆነ ወይ በቃ ይሄን አድርገናል ለማለት ብቻ እንዳልሆነ ተስፋ አረጋለሁ። ምክንያቱም የተመረጠ መንግስት ሴት ፕሬዚደንት ባሉን ጊዜ ጾታዊ ጥቃት ተድበስብሶ የሚያልፉ ከሆነ ያው ትልቅ መልእክት ነው የሚላከው ለሁላችን፣ ለኢትዮጵያ ሴቶች በሙሉ። ሁሉም ዜጎች ላይ የደረሰው ጥቃት ስለሚሰማን ስለሚያንገበግበን፣ ልክ ነው ብለን ስለማናምን መንግስት መጀመሪያ ምን ያደርጋል የሚለው ጥያቄ አንደኛው እሱ ነው። እሱን ያው

በጉጉት ለማየት እየጠበቅን ነው። ከህግ ካሳ ውጭ እንግዲህ ያው ትንሽ ትራንዚሽናል ጀስትስ የሚል ነገር መንግስት ጀምሯል። ትራንዚሽናል ጀስትስ ማለት እንደ ማህበረሰብ የሚያሻግር ሁሉን ሰው ሁሉን ጥፋት ያጠፋ ሁሉንም ሚሊሻ ውስጥ ያለ በመቶ ሺህ የሚቆጠር ታጣቂ ኃይልን ማሰር ላይቻል ይችላል፣ ግን እንደ ማህበረሰብ

ከዚህ አሁን ካለንበት ወጥተን መሻገር እንችላለን የሚል አይነት ሕሳቤ ነው። ትራንዚሽናል ጀስትስ በአማርኛ ምን እንደሆነ እርግጠኛ ስላልሆንኩ ነው። እና መንግስት ይሄንን መጀመሩ ጥሩ ነው። ያው መንግስት አንደኛው ተዋጊ፣ አንደኛው ተጣይ ራሱ ሆኖ መፍትሄም ማምጪ መሆኑ እንግዲህ ጥያቄ ሊያስነሳ ቢችል ከላይ መጀመሪያው ነው የሚሆነው ምንም ጥያቄ የለውም። ከዛ በኋላ ግን አንደኛ ሕክምና የሕክምና እርዳታ

እንግዲህ ሌላም ቦታዎች አማራ ክልልም አፋርም እነሱ ሁለት ክልሎች ይጃ ያለው ተመሳሳይ ነው። ለምሳሌ ስለዚህ ሴቶቹ ተጎድተዋል። የሴታዊት ንቅናቄ መስራችና ስራ አስኪያጅ ዶክተር ሴን ተፈራ ጥቃት የደረሰባቸው ሴቶች ከማህበረሰባቸው ሳይቀር ስም እየወጣላቸው እየተጎዱ ነው ያሉ ሲሆን ትኩረት ሲደረግ ጥቃት እንዳይለመድ ማድረግ እንዲሁም ደግሞ ማህበረሰብን መልሶ ማስተማር

እኩል ሊታሰብበት እንደሚገባም ጠቁመዋል። በሰሜን ኢትዮጵያ ብቻ ሳይሆንም እንዲሁም ደግሞ በምዕራብ ኦሮሚያና በቤኒሻንጉልም ተመሳሳይ የሆኑ ጥረቶች እንደሚያስፈልጉም በጽኑ አሳስበዋል። ሀሽታግ አሁንም አልረፈደም በጦርነት ወቅት ጾታዊ ጥቃት ለደረሰባቸው ሴቶች የሕክምናና የሕግ ድጋፍ እንዲያገኙ እንዲሁም ደግሞ መንግስት አጥቂዎችን ለሕግ እንዲያቀርብ ጥሪ አስተላልፏል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ

ዝግጅታችን ከአሜሪካ ድምፅ እንደቀጠለ ነው። ወደ ተከታዩ ዘገባ ስናልፍ ደግሞ በኢትዮጵያ ሀገራዊ ምክክር እንዲደረግ ከተለያዩ አካላትና አቅጣጫዎች ሀሳብ ሲቀርብ ቆይቷል። ከቅርብ ዓመታት ወዲህም እንዲህ ያሉ መድረኮች እየተከፈቱ በአንዳንድ አካባቢዎች ጥሩ ውጤት ሲያስገኙ፣ በሌሎች ተመሳሳይ መድረኮች ደግሞ ተጨማሪ ችግር የፈጠሩ አይጠፉም።

በእነዚህ ሀገራዊ ምክክር ሂደቶች ላይ ተጽዕኖ ከሚያሳድሩ ጉዳዮች መካከል አንዱ የመገናኛ ብዙኃን ሚና መሆኑን ደግሞ ብዙዎች ይስማሙበታል። በቅርቡ በሰላም ሚኒስትር በኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት እና በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አማካኝነት ለመገናኛ ብዙኃን ባለሙያዎች የቀረበ አውደ ጥናትም በዚህ ላይ ያተኮረ ነበር። መለስካቸው አምሐ ተከታትሎታል።

ለፕሮፌሰር መስፍን አርያ በመጀመሪያ ያቀረብኩላቸው ጥያቄ በኮሚሽኑ አቋቋም ሂደት ግልጽነትና ቅቡልነት ላይ ብዙ ነቀፋዎች ሲቀርቡ ነበረ። ይህ ገጽታው ኮሚሽኑ ባለፉት ወራት ባከናወናቸው ሥራዎች ምን ያህል ተሻሽሏል ይላሉ የሚል ነበረ። መልሳቸው የሚከተለው ነው። እንግዲህ ገጽታው ከመጀመሪያውም ያን ያህል የጠፋ ነው ብዬ አላስብም። የማላስብበት ምክንያት መጀመሪያ በሂደቱ ላይ፣ አመራረጡ ላይ

ችግር ነበረበት ወይም አለበት ብለው የሚያስቡ ወገኖችንም በሂደት ተደራሽ እያደረግናቸው ስለመጣን እና ኮሚሽነሮቹ መጣጣቸው እንዴት እንደሆነ እነማን እንደሆኑ ቃለ መሃላ ከፈጸሙበት ከየካቲት ወር ጀምሮ ምን ያህል ስራ እንደሰሩና

ፍላጎታቸውና ሌላም ሌላም ነገር ግንዛቤ ውስጥ መግባት ከብዙዎቹ ጋር መግባባት የተደረሰበት ይመስለኛል ና ዋናውና ትልቁ ነገር ወደ ስራ መምጣታችንና ስራችንን በሚገባ ተረድተን የእኛ ስራ አዋጁ ላይ ስለሆነ ሁሉ ነገር ያለው መርሁም የስራ ተግባራቱም በሙሉም በዝርዝር የተቀመጡት አዋጅ አስራ ሁለት ስልሳ አምስት ሁለት ሺ አስራ አራት የሚባለው ላይ ስለሆነ ያንን በመተግበር ሂደት ውስጥ

በምናሳየው አካሄድና በተለይ በተለይ ደግሞ ላለፉት ሶስት ወራት በየአካባቢው በየክልሎች በመሄድ ተደራሽነታችንን እስከ ወረዳው ድረስ በማውረድ ከአመራር ጋር እና ከኢመደበኛው አደረጃጀት ጋር ባለን ቅርበት ከጊዜ ወደ ጊዜ አብሮ የመስራት ፍላጎቱ እየጨመረ መምጣቱ በአብዛኛው እንግዲህ የነበረውን

ስሜት በጥቂቶቹም ዘንድ የነበረውን ስሜት ባያሌው ቀንሶታል ብዬ አስባለሁ። ይሄ ነቀፋ በጣም ገኖ ሲሰማ የነበረው የመንግስት ተጽዕኖ እንዳለበት ነበር የሚናገረው። መንግስት ነው መርጦ ያስቀመጣቸው እንጂ ተቃዋሚም ሆነ ሌላው ሕዝብ የለበትም የሚል ነበረ። ከዚህ አኳያ ከመንግስት ነፃ መሆኑን ከሄዳችሁበት የጊዜ ሂደትም አኳያ እንዴት ማረጋገጥ ይቻላል? ማረጋገጥ የሚቻለው አመጣጣችን ነው። ለምሳሌ ራሴን እንደምሳሌ ብቆጠር እኔ

የዩኒቨርሲቲ አስተማሪና ሐኪም ነኝ እና በዚያ የረጅም ጊዜ ስራ ልምዴ ስራዬን አገባድጄ ወደሚቀጥለው ምዕራፍ እሸጋገራለሁ በምልበት ሰዓት ነው የመጣው። እና ይሄ የመጣው ከፍተኛ የሆነ የህዝብን አደራ የሚፈልግ ስራ ነው የመጣብኝ እና አልሚው የነበረው ከዛ ውጭ ሆኖ የራሴን ሥራ መጽሐፌን በማንበብ ቢቻል፣ በምርምር እና ሌሎችም ሌሎችም ስራዎች ሲሆን፣ ነገር ግን ወደዚህ መምጣቱ

የበለጠ ከፍ ወደ ከፍተኛ ኃላፊነት ውስጥ ነው የጨመረኝ እና ሌሎቹንም ኮሚሽነሮች ሳይ ተመሳሳይ ይመስለኛል። አንዳንዶቹ ዩኤን ውስጥ ትልልቅ ስራ ጨርሰው የመጡ እና ለማረፍ የተዘጋጁ ወጣቶቻችንም ቢሆን እጅግ በጣም ጥሩ ስራ የሚሰሩ ምናልባት እዚህ ከሚያገኙት ያለምንም ማጋነን በሰባት በስምንት በሚባዛ ሁኔታ ደሞዝ የነበራቸው እና የተሻለ ህይወት የነበራቸው ናቸው እና ወጣቶቹ እስቲ ንግባና ለልጆቻችን፣ ለራሳችንም ጭምር

በሚሆን መልኩ ለሀገራችን አስተዋጽኦ እናድርግ፣ በሚል በእኔ እድሜ ያሉቱ ደግሞ ውርስ ለመተው መልካም የሆነ ሌገሲ ለመተው እንጂ ሌላ ተጨማሪ ነገር ለማከል አይደለምና፣ ከእኔ እድሜም በላይ ያሉ ሰዎች ሁለት ሶስት ጊዜ ሚኒስትር የነበሩ ሰዎች በአሁኑ ሰዓት እንደው እንክብካቤ የሚያስፈልጋቸው ግን ይሄ ከጠዋት እስከ ማታ አንዳንድ ጊዜ ቅዳሜና ወደ የሚጨምር ስራ ውስጥ መግባት ፍላጎቱና ጉጉቱ

ያላቸው ሰዎች ነበሩ ብዬ አላስብምና ይሄ ራሱ ያመላክታል። አመጣጣችን አገባባችንና በአሁኑ ሰዓት ደግሞ ያለን የስራ ጉጉት እድሜያችን ከሰማንያ በላይ ካሉት ጀምሮ አርባዎቹ መጀመሪያ ድረስ ያሉት ነው የምንካተተውና ይሄንን በሙሉ ወደ አንድ ላይ ሳመጣው ከሁሉም በላይ የመንግስት ተጽዕኖ ሳይሆን የራስና የህብረተሰብ ተጽዕኖ

ያመጣን ይመስለኛል። ወደዚህ ኮሚሽነር፣ በብዙዎቹ ዘንድ የዚህ ኮሚሽን ዓላማና ተግባር የሀገሪቱን ችግሮች በተለይም ዛሬ የሚታዩ የፖለቲካ ልዩነቶችን ወይንም ችግሮችን መፍታት እንዳለበት ያምናሉ። በእርሶ አስተያየትና ኮሚሽኑ እያከናወነ ካለው ስራ አኳያ የኮሚሽኑ የአጭርና ምናልባትም የመካከለኛ ጊዜ ተግባርና ሊያሳካቸው የሚፈልጓቸው ተግባራት ምንድን ናቸው?

ይህ እንግዲህ ሰፊ ጥያቄ ነው። ሰፊ መልስ የሚመልስ ነው። የእኛ የኮሚሽነሮችና የዚህ ኮሚሽን እድሜ በሕግ የተቀመጠው ሶስት አመት ነው እንደ አስፈላጊነቱ በሚራዘም እና እኛ ግን ይራዘማል ብለን አይደለም የምንሰራው። በሶስት አመት ውስጥ ልንደርስ የምንችልበትን መድረስ ይኖርብናል በሚል ነው። ዋናውና ትልቁ ነገር በዚህ ሶስት አመት ውስጥ ምን ማሳካት እንፈልጋለን

የሚል ነው። አሁን ቅድመ ዝግጅቱን ጨርሰን ዝግጅቱን ማገባደድ ሂደት ላይ ነው ያለን። ይህን ዝግጅት ሂደት አገባደድን የሚያሰኘን ተሳታፊዎችን ለይተን መጀመሪያ እስከ ወረዳ ድረስ ማፕ አድርገን ተሳታፊዎችን አጀንዳ የሚያመጡ ተሳታፊዎችን ለይተን ሁሉንም ባካተተ መልኩ ተሳታፊዎችን በሚገባ መለየት ይኖርብናል። ሁሉንም ስል የሁሉንም የህብረተሰብ ክፍሎች ሁሉንም ብሔሮች፣ ብሔረሰቦች፣ ህዝቦች

የተለያዩ ባለድርሻ አካላት በሚገባ የተደራጁም ያልተደራጁም መካተት እንዳለባቸው እናምናለን እና ስለዚህ በዚህ ሶስት ዓመት ውስጥ መድረስ የምንፈልገው እጅግ መሰረታዊ የሆኑ አንኳር አጀንዳዎችን በፌዴራል ደረጃ ለውይይት አቅርቦ ማስተግበር ነው። የእኛ አገር ችግር የእኛ አጀንዳዎች አንድ ሚሊዮን ሊሆኑ ይችላሉ። ነገር ግን በጣም እኛ ሚሊዮን አጀንዳዎች ሲፍት

በወንፊት ተለቅመው ዋናዎቹ መውጣት መቻል አለባቸው። አንኳሮቹ ከላይ ይቀራሉ። ስለዚህ እዚያ ላይ ነው የምናወያየው እና ያ ከተቻለ በዚህ ሶስት አመት ውስጥ እሳየው ቢያንስ የተወሰነቱ ተግባራዊ ተፈጻሚነት ይኖራቸዋል ብዬ እጅግ በጣም ተስፋ አድርጋለሁ። እና በቀጣይነት ደግሞ ቀጣዩ ደግሞ ከኛ የሚቀጥለው ደግሞ ያንን እንደ አስፈላጊነቱ በተከታይነት የሚያስኬደው ይሆናል ከሀያ ሺህ የሚያንሱ የውይይት መድረኮች

ኮሚሽኑ እንዳዘጋጀ ሲነገር ሰምቻለሁ። በይፋ በአደባባይ መድረክ ነው የሰማሁት። ከእነዚህ መድረኮች ምን የምጠብቁት? እነኚህ ሀያ ሺህ ትንሽም ከፍ ሊሉ ይችላሉ፣ ትንሽም ሊያንሱ ይችላሉ። እነኚህ መድረኮች የመጀመሪያዎቹ መድረኮች ናቸው። የመጀመሪያዎቹ መድረኮች ማለት ከክላስተርድ ከሆኑ ከተጣመሩ ወረዳዎች ከሚመጡ

አንዳንድ ወረዳዎች እንደውም አይጣመሩም። ማይጣመሩበት ምክንያት ለምሳሌ ደቡብ አንዳንድ ወረዳዎች ከአንድም ብሔረሰብ በላይ ያሏቸው ሊኖሩም ይችላሉ። በዛች ወረዳ ውስጥ በዛች ልዩ ወረዳዎች የዚህ ሕዝብ፣ የዛኛው ሕዝብ ሊባል ይችላልና የኛውም ሕዝብ ከዛኛው ሕዝብ እኩል መብት አለው። ስለ አገሩ መናገር የአገሩን አጀንዳ የማምጣት መብት አለው። ስለዚህ እንደዚያ በሚሆኑባቸው አካባቢዎች የወረዳዎቹ ወይም የስብስቡ ቁጥር ከፍ ሊል ይችላል የመድረኩ ቁጥር

እና ዋናው ዓላማ ምንድን ነው? ከታች የሚመጡትን መድረክ ፈጥሮ እዛ መድረካቸው ላይ የራሳቸውን ተወካዮች መርጠው አጀንዳዎቻቸውን ተናግረው እርስ በእርሳቸው ተስማምተው ወደሚቀጥለው ደረጃ ወደ ዞን በሚመጣበት ጊዜ የመድረኩ ቁጥር ያንሳል እና ያ የመድረክ ቁጥር ወደ ዞን ላይ ያንሳል። ቀጥታ ወደ ክልል ሲመጣ ደግሞ የበለጠ ያንስ እና ወደ ፌዴራል ሲመጣ ምናልባትም አንድ ወይም ሁለት ትልቅ መድረክ ይሆናል።

ዋናው ዓላማ ምንድን ነው? እንደዚህ ቁጥሩ የታችኛው መሰረታዊ ቁጥር የሰፋው አንድ መድረክ ላይ ሺህ አምስት መቶ ብናደርግ አንዳንድ ሀገሮች ያየ ነው። ምን ይሆናል? ንግግር ይሆናል። ሀሳብን ያመጣው አካል ብቻ ወደዛ ወርውሮ አጨብጭቦ መለያየት ይሆናል። ነገር ግን የተሳታፊዎች ቁጥር ባነሰ ቁጥር የመናገር እና የመደማመጥ አቅም ይጨምራል። ብዙ ጊዜ እኛ ሀገር የሚጨፈለቁ የኅብረተሰብ ክፍሎች አሉ ለምሳሌ

አንዳንድ ትንሽ መድረኮችን ብትወስድ ወንዶችና ሴቶችን ብትወስድ፣ ወንዶቹ የሴቶችን አጀንዳ ይጠልፋሉ። ስለዚህ ሴቶች አዳማጭ የወንዶች ተናጋሪዎች ይሆናሉ። ወይም ደግሞ ትንሾቹ ልሂቃን እና ትንሽ ሻል ያሉትና እንደ በተርቶዎቹ አጀንዳውን ሊጠልፉት ይችላሉ። መድረኩ ቁጥር በሰፋ ቁጥር ስለዚህ መድረኩ ቁጥር ማነስ

አነስ ማለት ስላለበት ነው እንግዲህ በሺዎች የሚቆጠሩ የሚቆጠሩ መድረኮች የሚኖሩት። ግን እንዳልኩት ወደ ውይይት በኋላ ላይ በሚመጣበት ጊዜ ግን ያነሰ ነው የሚሆኑ አጀንዳ ስብሰባው ላይ ግን የግድ መስፋት አለበት። ሀገራዊ ምክክር ያው ስኬታማ እንዲሆን ሂደቱን የራስ ገንዘብ ማድረግ አለበት ወይም ኦን ማድረግ አለበት ነው የሚሉት ፈረንጆች። በጥብቅ ከሚመከሩ ሆያት አንዱ ነው። በዚህ ረገድ የገጠማችሁን ፈተና እስከዛሬ እንዴት አድርጋችሁ ይዛችሁታል?

እስካሁን ድረስ እንግዲህ አንዳንድ መጠቀስ ያለበት ነገር የምናረቃቸው ነገሮች አሉ። የውጭውን ጣልቃ ገብነት እስካሁን ድረስ ጠብቀ ነው ይዘናል። እጅ መርዘም የለበትም እዚህ ምክንያቱም ይሄ አገራዊ ፕሮግራም ነው። ከውጭዎቹም ጋር ስንነጋገር ምናልባት እቅዳችሁ በጣም የተንዛዛና የተለጠጠ ስለሆነ የገንዘብ ነገር ችግር ይኖርባችኋል እና እኛም በገንዘብ ልንረዳችሁ እንችላለን።

ነገር ግን አጀንዳዎቻችሁን በዚህ በዚህ ዙሪያ አተኩሩ ላሉን የሰጠነው መልስ ይሄ አገራዊ አጀንዳችን ነው። ስለ ገንዘቡ እኛ አንጨነቅም። የኢትዮጵያ ሕዝብ አዞናል። ስለዚህ የኢትዮጵያ ሕዝብ እስካዘዘን ድረስ ገንዘቡን ከየትም ያምጣው እኛ መቼም ገንዘብ ልንበተናለን። ኮሚሽን የገባ ነው። ስለዚህ አገራዊ በጀት መደብልን ይገባል። በዚህም መንግስትን ጠይቀን ሕዝብ ተወካዮች ምክር ቤት ያቀረብነው በጀት ምንም ያለምንም ተቃውሞ ነው እንዲያልፍ የተደረገው።

ስለዚህ ዛ ላይ እኛ የገንዘብ ችግር የለብንም። ቢኖርብንም እና ብትፈልጉ እዛው ቋታችን ገንዘብ ሚኒስቴር ውስጥ ቋት ከፍተናል። እዛው አስቀምጡልን። ከፈለጋችሁ የኤክስፐርቲዝ የባለሙያ እርዳታ ከፈለግን እንጠይቃለን። መጀመሪያ ግን አገር ውስጥ ያለውን ባለሙያ ደግሞ ሙሉ በሙሉ ለይተን ማየት አለብን። መጠቀም መቻል አለብን።

መለስካቸው ያነጋገራቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር የሆኑትን ፕሮፌሰር መስፍን አርአያን ነው። የዚህን ሙሉ ቃለ መጠይቅ በድህረ ገጻችንና በማህበራዊ መገናኛ ገጾቻችን ላይ ታገኙታላችሁ። በዚሁ ዝግጅታችንን እናጠናቀቃለን። አብረናችሁ ያመሸነው በቅንብር ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሙን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር በመሆን ሳስተናግዳችሁ ያመሸውት ስመኝሽ የቆየ ነበርኩ በዝግጅቶቻችን ላይ

አስተያየቶች ካሏችሁ ወይም ጥቆማ መስጠት ከፈለጋችሁ በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሀሪክ ላይ ታገኙናላችሁ። የዋትሳፕ አድራሻችን የመደመር ምልክትና አንድን ከማስ በማስቀደም 202513505 ነው። በድምፅ መልክታችሁን ቀርጻችሁ አስቀምጡልን። ነገ በተመሳሳይ ዝግጅቶችን ጠብቃችኋለን። ሰላም ደናደሩ